በቅርቡ በመንግስት የተጣለውን የግብር ግምት ተከትሎ በተለያዩ የአማራ ክልል ከተሞች በራቸውን በመዝጋት ተቃውሟቸውን ሲገልጹ ከሰነበቱት የንግድ ድርጅቶች አንዳንዶቹ አሁንም በቅዋሚያቸው መቀጠላቸውን ነዋሪዎች ገልጸዋል። ከፍተው አገልግሎት መስጠት በጀመሩት ደግሞ የግብር ተመኑን ለመቋቋም ከፍተኛ የዋጋ ጭማሪ ማድረጋቸውን ለአሜሪካ ድምፅ አስተያየት የሰጡ የአካባቢው ነዋሪዎች እየተናገሩ ነው። የምስራቅ ጎጃም ስናን ወረዳ ዋና ከተማ ረቡ ገበያ ያሉ የንግድ ቤቶችም ዛሬም በራቸውን አልከፈቱም። ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁን አስተያየት ሰጪ የአሜሪካ ድምፅ ማምሻውን ካነጋገራቸው ውስጥ አንዱ ናቸው። በዚሁ

ተኩስ አንድ አስር ጥቂት ተተኮሰ። ተተኩስ በመቀጠል ባመቀጠል ከራሻ እስካሁን ድረስ ቡና ቤት የለ፣ ሆቴል የለ፣ ሻይ ቤት የለ፣ ዳጉ የለ። አሁን የማውቀው ነገር በቃ ግብር በዛብኝ ነው። በቃ ላላው ግብር በዛብኝ ተተኩስ ተላላ ዘያ ነው ያለ ዛሬ ምን ይመስላል? ስናን ረቡዕ ገበያ ምን ይመስላል? አካባቢ ወርሶ ያሉበት ምንም ጭ ያለ ነገር ነው ምንም ገበያ ያለ ውርውርም ሰውም አንድም ነገር የለም። ዝም ብሎ በቃ ሱንኩላ ዝግ ነው። እዚህ እየተንኳለ ያለ አሁን የተላለ ረብሻ የሚያሳል እየተባለ ከፌዴራል የመጣለ ከዝሆን ከዚያም ከዚያም መለጀነባሾች ትንድ በቱ እንዳሉ ሳሉ እነሱ የት ነው ያሉት? እነሱ አሁን ያሏቸው የት ቦታ ነው የሚታዩት? ረቡዕ ገበያ ከተማ በዛሬ ዕለት ወጣ ብለው ነበር። ዛሬ ያዩታል አካባቢው፣ መንደሮ፣ እዛው ቀያዮ ውስጥ የሚታይ ነገር አለ? አዎ ሁሉም እንደው እንደተዘጋ ነው። ሱቅ ያለ ምን ያለ ሆቴል ያለ ተከፍቶ፣ ሁሉም ነገር ዝግ ነው። የእርስዎ መኖሪያ ከረቡዕ ገበያ ከመሀል ከተማው ምን ያህል ይርቃል? ያንስ አንድ ሰላሳ ደቂቃ ነው በእግር አዎ። እና አሁንም እንደሚነግሩኝ ስናን ወረዳና አካባቢው ረቡዕ ገበያ እንቅስቃሴ የለም። ሱቆች፣ የንግድ ድርጅቶች ተዘግተዋል። በምንድን ነው የዕለት ገበያችሁን የምታደርጉት? ከገበያ ተሸምቶ የሚበላ ነገር ካለ ውጭ የሚገዛው ሰው በምን አይነት ሁኔታ ውስጥ ነው ያለው? ውጭ ያለው ሰው በቆሎ ይገዛል፣ ጤፍ ይገዛል፣ ብዙ ገብስ እየገዛ ነው የዕለት ቀለባቸው የሚተዳደረ የነበረ ቀጥሎ ደግሞ የቀ- ሰራተኛ ሆነ የማንም የቀን ሰራተኛ ጭቃ የሚያወቀው ቤት የሚደስ ነው ቤት የሚሰራ ሁሉ ከዚያ እየገዛ ያ እየገዛ ዳግምም ደግሞ ከፍታ ደግሞ የዘራ ሆ ልጅ የገዛት በ ይጠቀም ነበር። አሁን አሁን ላ ያለ ያለ ለመላ ከማ ያለ የወረዳው አስተዳዳሪዎች የመንግስት ሰዎች ምን መልስ ሰጡ? ይሄ ግብር ቀረጥ የተጣለብን በዝቶብናል፣ ከብዶናል ሲሉ ነጋዴዎቹ ሁኔታው እንዲለወጥ እንዲሻሻል አቤት ላለው ህዝብ ምን አይነት መልስ ተሰጠ? እርሶ የሚያውቁት ነገር ካለ በሚያውቁት የንግድ ሰውም ከሆነ የቤተሰብ አባልም ከሆነ ያኛው መልሱ የጠላላ አካላ የወደቀ ነው። ግድን ተከፍላለ እየተባለ አንድ ሆቴል አሁን እያገዳ መቶ አምሳ ሺ ብር እርቁበታል። እንደገና በአገዳ ገበያ አገራ ነግሮ የሚሎች አሉ። አንድ ሺ ብር ነው እርቁበታል። ደግሞ በአንዳንድ ፍድርድር መስላ የሚሰፈች አራት አራት ሺ አራት አራት ሺ ብር ካፈን ደግሞ ሚሰሱ የሚገቡ ደግሞ እነሱም አምስት ሺ ብር አስር ሺ ብር ጠላላ እየወደቀባቸው ለማን ናገር ነው ምን እናርግ? ምን እንፍጠር? በቃ ም እየተባለ ሰው ጦር የሚል ምንድን ነው ተስፋችሁ? አሁን ባላችሁበት ሁኔታ ተስፋ የምታደርጉት መንግስት ይሄን ሁኔታ ይለውጣል ነው ምን ይደረጋል የሚል ተስፋ ነው ያደረባችሁ? በላ እንግዲህ እኛ የምንለው ዞሮ ዞሮ በቃ ህግም ሁሉም በገበሩ አካልም በጠላ ጠላላ ሙሉ በሙሉ በሁሉም የነገር ግብር እየወደቀን ያሉ እና ስለዚህ እሮሯችን እየበዘረ ና ለዚ አንድ ነገር መፍትሄ ሊደረግልን የሚል የተደበደበ ህብረተሰቡ እየተጉላላ ነው ያለ። አሁን እኛ የሚፈለግ ህብረተሰቡ ቅያሬ ነው ቅያሬ። ይህን ልንለካ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አሉላ፣ አንተም ወደ ሰሜን ወሎ ሊወስደን ነው። አሉላ አሁን ደግሞ ሰሞኑን በራቸውን ዘግተው የነበሩ የንግድ ድርጅቶች ዛሬ በከፊልም ቢሆን በራቸውን ከፍተው አገልግሎት መስጠት መጀመራቸውን፣ ነገር ግን የተጣለባቸውን የግብር ተመን ለመቋቋም የበኩላቸውን ከፍተኛ የዋጋ ጭማሪ ማድረጋቸውን ለአሜሪካ ድምፅ ተናግረዋል። ቀደም ብሎ ይፋ በተደረገው ድንጋጌ በተገለጠው መሰረት ተመኑ ከአቅማችን በላይ ነውና ይነሳልን የሚል አቤቶታ ያሰሙ ነጋዴዎች በዚሁ ሳባ ይበልጥ ከፍ ያለ የቀረጥ ተመን የተጣለባቸው መሆኑንም በእማኝነት ይናገራሉ። አሉላ ከበደ ነው። ቅድም እንዳልኩት እኝህን እኛውንም በቴሌፎን ማምሻውን ያነጋገራቸው እኔ ያለሁት በድሮ ወሎ ክፍል ሀገር ዋላ ደላንታ አውራጃ ዋላ ዳውንት ወረዳ፣ በአሁኑ ግን አማራ ክልል ሰሜን ወሎ ዞን ዋላድ ወረዳ ነው የምገኝ። እስኪ በዛሬ ዕለት በዋድላ ያለውን ሁኔታ ባጭሩ ይግለጹልኝ። ምን ይመስላል አካባቢው? ወጣ ብለው ነበር ቀኑን ያዩት የተመለከቱትን አካባቢው ያለውን ሁኔታ ይግለጹልኝ እስኪ በአካባቢ ያለው የሁለት ሺ ዘጠኝ ዓመተ ምህረት የግብር ሁኔታም ብዙ ሰዎች ከሚሰሩት ስራ በላይ ከፍተኛ የሆነ የግብር ጫና ተጥሎባቸዋል። ማስታወቂያ ድጋሚ አውጥቶ ነበር ወረዳው። ያወጣው ማስታወቂያ ምንድን ነው? እስከ ሶስት ድረስ ካልከፈላቸው አስተዳደራዊ እርምጃና ቅጣት የሚወሰድ መሆኑን። እስከ ሶስት ማለት መቼ ነው? እስከ ነሐሴ ሶስት ማለት ነው። ነሐሴ ሶስት ሁለት ዘጠኝ አመተ ምህረት ድረስ ሀመር ዋገብር ከፋያች ካልከፈላችሁ አስተዳደራዊ ቅጣትና ወለድ ጭምር የምትከፍል መሆኑን የሚል ማስታወቂያ ወጥቷል። ነሐሴ አምስት ነው ዛሬ ቀኑ፣ አልፏን ግን ብዙ ነጋዴዎች መክፈል ባለመቻላችው ያው ግብርና አልከፈሉም ከሚሰሩት ታራ በላይ ስለሆነ ስለዚህ በዚህ ሳቢያ ሰሞኑን በከተማችሁ እንቅስቃሴ ቀንሶ እንደነበረ የንግድ ድርጅቶች ተዘግተው እንደነበር በትናንትና ዕለት ዘግበናል። ዛሬ ሱቆች ተከፍተዋል። ገበያዎች፣ መደብሮች ክፍት ናቸው። የምግብ ቤቶች፣ ሆቴሎች ምን ይመስላል ያለው ሁኔታ? የተለወጠ ነገር አለ? መደብሮች የተወሰኑ ተከፍቶ ነበረ፣ ተዘግቶ ነበር። አሁን የተወሰኑ ተከፍተዋል። ግን ዋጋ ጭማሬ ለምሳሌ ውስጥ ቤቶች ሂሮ በአንሳ ሳንቲም እንደሚሰጡ ፊት በሀያ አምስት የነበረውን የዋጋ ጭማሪ እንዳደረጉ ግን ክፍያው ላይም ድምፅ ከፍ የነበሩ ሰዎች ከተጣረባቸው ግን በላይ ቅሬታ ንሰሳቸው ምክንያት ጭማሪ ተጨምሮባቸዋል ቅሬታ ስላነሱ። ለምሳሌ አንድ ፈለገ በላይ የሚባል ኮንቲነር አስቀምጦ ቁርስ ቤት የሚሰራ እሱ ላይ ሲት አራት ሺህ ብር ተጣለበት ቅሬታ በማቅረቡ ምክንያት ብቻ ሰባት ሺህ ብር ቅሬታ ካጠረብክ በሚል ተጥሎበታል። ይቅርታ እያሉኝ ያለው መጀመሪያ ይህን ያህል ገንዘብ ታክስ ተመድቦብሃል የተባለው ሰው ይግባኝ ሲል ይቀነስልኝ ሲል እንደውም ይጨመራል ነው የሚሉኝ። አራት ሺህ ብር የተባለው ሰባት ሺህ አዎ። አሁን ይግባኝ በማቅረቡ ብቻ ሌላውን ሰው ለማሸማቀቅ እና በዲሞክራሲ እንግድ መብታቸውን እንዳይጠይቁ ለማድረግ። በእርግጥ ከሚሰጠውና ከሚበተነው የግብር ውሳኔ ላይ ቅሬታችን አቅርቡ የሚል ተጽፏል። በዛ መሰረት ግለሰቡ ቅሬታውን አቀረበ። በለገበላይ የሚባል ቁርስ ቤት የሚሰራ ነው። ይህን ቅሬታ ሲያቀርብ፣ ይህን ቅሬታ በማቅረብ ምክንያት ሶስት ሺ ውስጥ ትጨምራለህ ተብሎ ሰውያውን ደግሞ ነው ላይ ነው ወዲያው ደንግጦ ማለት ነው። እስኪ ይንገሩኝ፣ የገበያቸውን የንግዳቸውን ሁኔታ የሚያውቁ ከሆነ በቅርበት ቦምቦሊኖ እና ሻይ ነው የምሸጠው። እንዲያ ሲሉ ዳቦ ከሚሰሩ ሰዎች ተቀብሎ ያንዳንዱ ይሰጣል። ስራ ሌላ በዚህ መሰል አይነት ሁኔታ ይቀነስልኝ በማለታቸው ይልቁንም የተጨመረባቸው ከእሳቸው ሌላ የሚያውቁታል ወይስ የእሳቸውን ብቻ ነው የሰሙት? ሌሎችም አሉ። ወደ ሶስት ሴትናለች ወንዶችም አሉ። ይህንን አቤቱታ በማቅረባቸው ጭማሪ ተጥሎባቸዋል እና ሌላውን ሰው እንዳይጠይቅ በመብት እንዳይጠቀም ለማድረግ በእነዚህ ሰዎች ላይ ህል ስለተወሰደ ሌሎች የመጠየቅ መብታቸውን እንዲያጡ ለማድረግ ታስቦ ማለት ነው። የሚያውቁት አለ እንደው የሚጠቅሱልኝ ከሰሙት ውስጥ ዝናቸው አሁን በጊዜው ስማቸው ያነጋገርኳቸውን ያው ጉዳዩ በዚህ ምክንያት ነው ግን አሁን ከፍተኛ አመራዋ ግብር ከታያቸውን በጣም ከፍተኛ የተጣለባቸው ወረቀት ሲበተን ከፍተኛ የጣሉባቸውን ሰዎች ወረቀቱን አልበተኑላቸውም። አሁን ማስታወቂያውም ላይ የሚለው እስከ ሐምሌ ሶስት ድረስ የግብር ውሳኔውን የበተንላቸው ሰዎች መክፈል አለባቸዋል። ዛሬ አሁን ዋላ ወረዳ ዜሮ አካባቢ የሚባል ሐሙስ ከተማ የወረዳው ቅርንጫፍ ስለሆነች ከተማ ነበረች። ከዚያ ከተማ ግብር ከፋዮች ተሰብሶ ቻለማጥረብ መጥቶ ነበር። እነዚህ ጥያቄ ሀይ አላገኙ መልካቸው ስራ በቁጣ የተመለሱበት በቃ የተወሰደ የሚገኝ ወሰድብናል እ አንከፍልም የሚል ብዙዎች አሁን በቃ እንደዛ እያሉ ነው የተመለሱ። መልካም አካባቢው ያሉ ሁኔታዎችን እንዲሁ ታዝበው በሌላም ጊዜ አስተያየት እንደሚሰጡን ተስፋ አደርጋለሁ። እግዜር ይስጥልኝ። አመሰግናለን። ቀደም ሲል ለተሰሙት የነዋሪዎቹ ቅሬታዎች የክልሉ መንግስት ባለስልጣናት ምላሽ ለማካተት የተደረገው ጥረት ዛሬም ለጊዜው አልያዘልንም። በአሁኑ ወቅት በስራ ምክንያት ከክልሉ ውጭ መሆናቸውን በትናንትና ምሽት የገለጹት የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ምክትላቸውን አቶ ጸጋይን እንድናነጋግር መክረውን ነበር። እርሳቸውን ለማግኘት የተደረገው ሙከራ ስልካቸው አልነሳ ስላለ ሊሳካ አልቻለም። ማምሻውን በድጋሚ በስልክ ያገኘናቸው አቶ ንጉሱ ጥላሁን ስብሰባ ላይ መሆናቸውን ገልጸው በሌላ ጊዜ መልሳችሁ ደውሉ ብለውናል። በቀጠሮ ተለያይተናል። ጥረት ማድረጋችን እንቀጥላለን።